I do want to appreciate what the government is already doing. መንግስት ችግሩን ለመፍታት እያደረገ ያለውን ጥረት ማድነቅ እፈልጋለሁ። የተባበሩት መንግስታትና ዓለም አቀፍ የሰብአዊ ድጋፍ ማህበረሰብ እርዳታቸውን ለማሳደግ ዝግጁ መሆናቸውንም በድጋሚ መግለጽ እፈልጋለሁ። የሰዎች ስቃይ የበለጠ እንዳይባባስ የምንፈልግ ከሆነ ደግሞ ያንን ማፋጠን እጅግ አስፈላጊ መሆኑን ለጠቅላይ ሚኒስትሩም ተናግሬያለሁ። በትግራይ የሚገኘውን የኤርትራ ስደተኞች መጠለያ ካምፕ ጎብኝተው የተመለሱት በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ናቸው። ዝርዝሩ በዕለቱ አቢርስ ይቀርባል። ስለዚህ የኮሪደር ዝግ ነው የሚለው ራቅ ያሉት ሰዎች ሊያኑ ይችላሉ። የሚሆን ግን አሁን የምንጠይቀውም ጥያቄ አይሆንም። ኮሪደሩ ክፍት ነው፣ ምን ያህል ክፍት ነው የሚለው ባይሆን እኚህኛው ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በትግራይ የሰብአዊ መብት እርዳታ ለማቅረብ አመቺ ሁኔታ የለም የሚለው አስተያየት የተጋነነ ነው ካሉበት የተወሰደ ነው። የዚህንም ዝርዝር ይዘናል። ሙሉ ዘገባው ዜናውን ተከትሎ በመጽሄቱ የትንታኔ ክፍለ ጊዜ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። በወቅታዊ ጉዳዮች ላይ ያተኮሩ ልዩ ልዩ ዘገባዎችና ቅንብሮች ጋር የማክሰኞ ጥር 25 2013 ዓም አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከእለቱ ዋና አዘጋጅ ሰለሞን አባትና እንዲሁም በያሉበት ሆነው የምሽቱን ዝግጅቶች ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የ ሰዓቱን የዓለም ዜና ናስትለኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኦሮሞ ነጻነት ግንባር ከፍተኛ አመራር አባል ኮሎኔል ገመቹ አያና እስር ቤት ውስጥ እየደረሰብን ነው ያሉትን ድርጊት ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው አቤቱታ ማሰማታቸውን ጠበቃቸው አስታወቁ። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳም ኦሮሚያ ጠቅላይ ፍርድ ቤት ሰበታ ምድብ ችሎት ቀርበዋል። የሱዳን መንግስት በብጥብጥ በሚታመሰው የዳርፉር ግዛት ለግጭቱ ሰለባዎች ጥበቃ እንዲያደርግ ሁለት የተባበሩት መንግስታት ድርጅት የሰብአዊ መብት አዋቂዎች አሳሰቡ። የጥቃቱን ፈጻሚዎች ለፍርድ እንዲያቀርብም ጠይቀዋል። በምዕራብና በደቡብ ዳርፉር በዚህ ወር መጀመሪያ ላይ በሁለት ተከታታይ ቀናት በአረቦችና አረብ ባልሆኑ የማሳሊት ጎሳ አባላት መካከል በተቀሰቀሰ ግጭት 163 ሰዎች ተገድለዋል ተብሏል። 217 ሰዎች መቁሰላቸውና ከ50 ሺህ በላይ ከቀያቸው መፈናቀላቸውም ተመልክቷል። በደቡባዊ ዳርፉር በቀጠሉት ቀናት ደግሞ በሬዚጋትና ፋላታ ማህበረሰቦች መካከል በተከሰተ ግጭት ሰባ ሁለት ሰዎች ሲገደሉ ሰባ ሰዎች እንደቆሰሉና አንድ መቶ ቤተሰቦች እንደተፈናቀሉ ተዘግበዋል። የተባበሩት መንግስታት ድርጅት የአገር ውስጥ ተፈናቃዮች ጉዳይ ልዩ ተጠሪዋ ሴሲሊያ ሄሚኔዝ ጃማኒ እና ያለ ፍርድ ሂደት በዘፈቀደ የሚፈጸሙ ግድያዎች ጉዳይ ልዩ መርማሪዋ አግነስ ካላማርድ ባወጡት መግለጫ የሱዳን መንግስት ሲቪሎችን ከጥቃት የመጠበቅ እርምጃዎችን እንዲያጠናክር ጠይቀዋል ብሔራዊ የሲቪሎች ደህንነት ጥበቃ እቅዶቹን ሙሉ በሙሉ በአስቸኳይ ተግባራዊ በማድረግ መፈናቀሉ እንዳይቀጥል እና ለጉዳዩም መፍትሄ እንዲያበጅ እንጠይቃለን ብለዋል። የዓለም የምግብ ፕሮግራም በዳርፉር በግጭቱ ለተፈናቀሉ ሲቪሎች የምግብ እርዳታውን መጨመሩን መግለጹ የሚታወስ ነው። የዩጋንዳ ተቃዋሚ መሪ ሮበርት ኪያጉላኒ ይበልጡን በሚታወቁበት ስማቸው ቦቢ ፕሬዚደንቱ ዮዌሪ ሙሴቪኒ በድጋሚ የተመረጡበትን የምርጫ ውጤት በመቃወም ትናንት ለሀገሪቱ ጠቅላይ ፍርድ ቤት አቤቱታ አቅርበዋል። የቦቢ ዋይን ጠበቆች ፍርድ ቤቱ የምርጫውን ውጤት እንዲሰርዝ ጠይቀዋል። ለስድስተኛ ጊዜ የተወዳደሩት ፕሬዚደንት ሙሴቪኒ ከእንግዲህ ወዲያ ከየትኛው ምርጫ እንዲታገዱም ነው የሚፈልጉት ጠበቆቹ። አሜሪካ ድምጿ ሀሊማ አቱማኒ ያጠናቀረችውን ዘገባ ደረጀ ደስታ ያቀርባል። የባቢ ዋይን ጠበቆች ባለፈው ጥር 14 የተደረገውን ምርጫ እንዲሰረዝ የጠየቁበትን ምክንያት የሚያስረዱ በርካታ የሰነድ ማስረጃዎቻቸውን በመያዝ ወደ ጠቅላይ ፍርድ ቤቱ የገቡት በትናንትናው ዕለት ነበር። የጠበቆቹ መሪ መዳር ሴጎን ለፍርድ ቤቱ የምርጫ ጣቢያዎችን የወረሩ ፖሊሶች የሙሴቬኒን ድምፅ ለማብዛት አስቀድሞ ምልክት የተደረጉባቸውን ምርጫ ካርዶች በድምፅ መስጫዎቹ ሳጥኖች ውስጥ ሲጠቀጥቁ ታይተዋል በማለት ተናግረዋል። አያይዘውም ፕሬዚደንት ሙሴቬኒና እና ደጋፊዎቻቸው ለአስርት ዓመታት ምርጫውን ለማሸነፍ ሲያስፈራሩና ሲያጭበረብሩ ኖረዋል በማለት ከሰዋል። ሙሴቬኒ በየትኛውን ምርጫ በድጋሚ መወዳደር የማይገባቸው ሰው ስለመሆኑ ጠበቃው ሲናገሩ እንዲህ ብለዋል ጠቅላላው ምርጫ እንዴት ሆኖ ወደ ሽብር እንደተቀየረ ተመልክታችሁታል። እሳቸው በምርጫ ታሪካችን ሁሉ በየምርጫ ቦታዎቹ ለሚፈጠሩ ቀውሶች ብቸኛውና ዋነኛው ምክንያት መሆናቸው ሳይታለም የተፈታ መሆኑን ታውቃላችሁ። ስለዚህ ሙሴ ቤን የሚሳተፉበት የትኛውም ምርጫ ጨርሰው ሰላማዊ ሊሆን አይችልም። የሀገሪቱ ሕገ መንግሥት በሚጠይቀው መሰረት ነጻና ፍትሐዊ ምርጫ ሊደረግ አይችልም። በይፋ የተገለጸው የምርጫ ውጤት የሚያሳየው ሙሴቬኒ 58 ከመቶ ውጤት በማግኘት ለስድስተኛ ጊዜ ማሸነፋቸውን ነው። ዋይን ሁለተኛ በመሆን ያገኙት 35 ከመቶ ብቻ ነው። የጠበቆቹ መሪ ሰጎን እንደተናገሩት የዋይን ብሔራዊ ፓርቲ በምርጫው ሂደት በነበሩ እያንዳንዱ እንቅስቃሴዎች ብዙ ችግሮች ደርሰውባቸዋል። ደጋፊዎቻቸው ላይ፣ የምርጫ ባለስልጣናት ላይ ድብደባዎች ተፈጽመዋል። ፕሬዚደንት ሙሴቪኒ የምርጫ ውጤታቸውን አስመልክቶ በፍርድ ቤቱ ክስ ሲመሠረትባቸው እንደ ኤሮፓ አቆጣጠር በ2001፣ 2006 እና 2016 የተደረጉ ምርጫዎችን ጨምሮ ይህ ለአራተኛ ጊዜ ነው። በተለይ ባለፈው ምርጫ ስለ ምርጫው መጭበርበር ብዙ ማስረጃዎች ቢኖሩም በፍርድ ቤቶቹ አንዳቸውም የምርጫውን ውጤት ለማስቀየር አልቻሉም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ የደቡብ አፍሪቃ ፕሬዝደንት ሴሬል ራማፎሳ ሀገሪቱ የደረሳት የመጀመሪያው የአስትራዜኒካ የኮቪድ-19 ክትባት የጤና ጥበቃው ግንባር ላይ ላሉ ባለሙያዎች ከመሰጠቱ በፊት የጤና ተቆጣጣሪዎቹ ክትባቱን መፈተሽ እንደሚጀምሩ አስታውቀዋል። ፕሬዚደንቱ ይህንን የተናገሩት ትናንት ጆሃንስበርግ የደረሰውን አስራ ሁለት ሚሊዮን ክትባት ከሌሎች ሹማምንቶቻቸው ጋር ሆነው ከተቀበሉ በኋላ ለህዝቡ ባሰሙት ንግግር ነው። የጤና ሰራተኞች ከተከተቡ በኋላ አስፈላጊ አገልግሎት ላይ ያሉ ሰራተኞች፣ ከ60 ዓመት በላይ የሆኑ ሰዎች፣ አባሪ የጤና ችግሮች ያሉባቸውና በማገገሚያ ቤቶች የሚገኙ ዜጎች መከተብ ይጀመራል ነው ያሉት። ናይጄሪያ ውስጥ ለኮሮና ቫይረስ የሚጋለጡት የጤና ሰራተኞች ቁጥር መጨመሩን ተከትሎ የሀገሪቱ ባለስልጣናት ለጤና ባለሙያዎች ተጨማሪ ጥበቃ ለማድረግ ቃል ገብተዋል። የናይጄሪያ የበሽታ ቁጥጥር ማዕከል ዲሬክተር ቼኩዌ ኤሄኮዜ ትናንት በሰጡት ቃል ባለፈው ሳምንት ሰባ አምስት ሰዎች በቫይረሱ መጠቃታቸው ጉዳዩን አሳሳቢ አድርጎታል ብለዋል። ለጤና ሰራተኞቹ ተጨማሪ የቫይረሱን መከላከያ ግብአት እንዲሆን በተጨማሪ የጤና ተቋማት ፈጣን የኮሮና ቫይረስ መመርመሪያዎችን እናደርሳለን ብለዋል። የጤና ሰራተኞቹም የበለጠ ጥንቃቄ እንዲያደርጉ ባለስልጣኑ ጨምረው አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ የኮቪድ-19 ዜና የኮሮና ቫይረስ ወረርሽኙ እንደቀጠለ ቢሆንም የዘንድሮ የቶኪዮ ኦሊምፒክስ መካሄዱ እንደማይቀር የ2020 ኦሊምፒክስ ፕሬዝደንቱ ዮሺሮ ሞሪ አስታወቁ። ሞሪ ዛሬ በሰጡት መግለጫ ይልቁንስ መወያየት የሚያስፈልገው ኦሊምፒክስ ዝግጅቱ ይከናወናል ወይ በሚለው ሳይሆን በምን አኳኋን ይካሄድ የሚለው መሆን ይኖርበታል ብለዋል። የወረርሽኙ ሁኔታ የፈለገውም ቢሆን የኦሊምፒክስ ዝግጅቱ ይከናወናል ሲሉም ሞሪ አክለው አስታውቀዋል። መጀመሪያ ላይ አምና በአውሮፓውያን ሀያ ሀያ ሊካሄድ ታቅዶ የነበረው የበጋ ኦሊምፒክስ በአንድ ዓመት እንዲራዘም ተደርጎ ለዘንድሮ ሀያ ሀያ አንድ ሀምሌ ሀያ ሶስት እንዲከፈት ዝግጅት መደረጉ ይታወቃል። ውድድሮቹን ለማካሄድ ይቻል ይሆን ወይ የሚለው ጥርጣሬ የተባባሰው በቅርቡ በርካታ ሀገሮች የእንቅስቃሴ እገዳ መደንገጋቸው ነው። በጃፓንም በርካታ አካባቢዎች በወረርሽኙ የተነሳ በአስቸኳይ ጊዜ አዋጅ ስር ናቸው። ይህ በዚህ እንዳለ ብሪታንያ ውስጥ በመጀመሪያ ደቡብ አፍሪካ ውስጥ የተከሰተው የኮሮና ቫይረስ ዝርያ አይነት እየተዛመተ ነው በሚል ስጋት የቤቱ የምርመራ ዘመቻ ተጀምሯል። በስምንት የሀገሪቱ አካባቢዎች ሁሉም ሰው የበሽታው ምልክት ቢኖረውም ባይኖረውም የሚመረመር ሲሆን በዘመቻው በአጠቃላይ 80 ሺህ ሰዎች ለመመርመር እቅድ እንደተያዘ ተገልጿል። ብሪታንያ በኮቪድ-19 ወረርሽኝ በከባዱ ከተጠቁ ሀገሮች አንዷ ስትሆን ከ3.8 ሚሊዮን በላይ ሰዎች በቫይረሱ መያዛቸው ተረጋግጧል። በበሽታው ምክንያት የሞቱባት ሰዎች ቁጥርም 106 ሺህ ገብቷል። በዚህ እንዳለ መጀመሪያ ላይ በአውሮፓውያን 2019 መጨረሻ በቻይናዋ ሁቤይ ክፍለ ግዛት የተቀሰቀሰው ኮሮና ቫይረስ ከየትና እንደምን እንደመነጨ በመመርመር ላይ የሚገኙት የዓለም የጤና ድርጅት ያሰማራቸው ሳይንቲስቶች ወረርሽኙ እንደተቀሰቀሰ በምን መንገድ እንደተያዘ ለማወቅ ቁልፍ ቦታ ያለውን የክፍለ ሀገሯን የበሽታዎች ቁጥጥር ማዕከል ትናንት ጎብኝተዋል። ሳይንቲስቶቹ ቫይረሱ ከየት እና በምን አይነት እንስሳ ላይ እንደተነሳ እንዴት ወደ ሰው ተላለፈ ለሚሉትም ጥያቄዎች መልስ ለማግኘት ክትትል እያደረጉ ነው። ሂደቱ አመታት ሊወስድ ይችላል ተብሏል። በደብሊውኤችኦ የአጣዳፊ ጉዳዮች ባለስልጣን ማይክ ራያን መጠየቃችንን እና ተጨማሪ መረጃ መፈለጋችንን እንቀጥላለን፣ የደህንነት ስራ እንደማለት ነው ሲሉ ገልጸውታል። በዓለም ዙሪያ የኮሮና ቫይረስ ተያዦች ቁጥር ለሶስት ተከታታይ ሳምንታት እንደቀነሰ እየተዘገበ ነው። ተስፋ ሰጪ ዜና ሲሉ የገለጹት የዓለሙ የጤና ድርጅት ዋና ስራ አስኪያጅ ቴድሮስ አድሃኖም፣ ነገር ግን ከአሁን በፊትም ተመሳሳይ ሁኔታ አይተናል ሲሉ አስጠንቅቀዋል። ዶክተር ቴድሮስ አድሃኖም ትናንት ሰኞ በሰጡት መግለጫ ባሳለፍነው ዓመት ውስጥ በሁሉም የዓለም ሀገሮች ማለት ይቻላል የቫይረሱ ተያዦች ቁጥር ሲቀንስ የተስተዋለበት ሁኔታ ነበር። ነገር ግን መንግስታት ቸኩለው እንቅስቃሴዎችን ከፈቱ ሰው ችላ ማለት ጀመረ፣ ያ በመሆኑ የቫይረሱ ስርጭት በተባባሰ ሁኔታ ተመልሶ አገረሸ ሲሉ አስታውሰዋል። መጨረሻም የሚያንማር የጦር ኃይል መሪያችንን ኦን ሳንሱቺን ፕሬዚደንት ዊን ማዮንቲንና ና ሌሎቹንም የፓርቲያችንን መሪዎች ይልቀቁልን ሲል ብሔራዊ የዲሞክራሲ ሊግ ፓርቲ ጠየቀ። ትናንት ሰኞ የጦር ሰራዊቱ ከፍተኛ የፖለቲካ መሪዎችን አስሮ የመንግስቱን ስልጣን ተቆጣጥሯል። ዛሬ የሀገሪቱ ጎዳናዎች ጭር ብለው ነው የዋሉት። ተቋርጦ የነበረው የቴሌፎንና የኢንተርኔት እንዲሁም የባንክ አገልግሎት ግን ተቀጥሏል ተብሏል። ጦር ኃይሉ የመንግስት ስልጣንን ለአንድ ዓመት ይዞ እንደሚቆይ ነው ያወጀው። ያስፈለገበት ምክንያት ባለፈው ህዳር ወር የሳንሱቺ ፓርቲ በከፍተኛ ድምፅ ያሸነፈበት ምርጫ በተመለከተ ስለተፈጸሙ የማጭበርበር አድራጎቶች በቀረበው ስሞታ መንግስት ምንም እርምጃ ሳይወስድ በመቅረቱ ነው ሲል አስታውቋል። ፓርላማው ትናንት ሰኞ የመጀመሪያ ጉባኤውን ሊያካሂድ የጊዜ ሰሌዳ ተይዞ እንደነበርም ተመልክቷል የሚያንማር የጦር ሰራዊት የመንግስት ስልጣኑን በመያዝ የወሰደው እርምጃ በዓለም አቀፍ ደረጃ በስፋት ስጋት ፈጥሯል በርካታ መንግስታት የጦር ሰራዊቱ የዲሞክራሲ ሂደቱን እንዲያከብርና ያሰራቸውን መሪዎች እንዲለቅ ጠይቀዋል የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዲሞክራሲ ላይ ጥቃት ሲሰነዘር እንከላከላለን ሲሉ አስታውቀዋል ማዕቀብ ልንጥል እንችላለን ሲሉም አስጠንቅቀዋል። የተባበሩት መንግስታት የጸጥታው ምክር ቤት የሚያንማርን ጉዳይ በተመለከተ ዛሬ አስቸኳይ ስብሰባ አድርጎ እንደሚነጋገር ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅ ይታየን። ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ጥር 25 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እንደወትረው ሁሉ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ በትግራይ ክልል ያለው የሰብአዊ ሁኔታ እጅግ አሳሳቢ መሆኑን የገለጹት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ የቴሌኮሚኒኬሽንና የባንክ አገልግሎት መቋረጥም ሁኔታውን እንዳባባሰው ገልጠዋል። የኢትዮጵያ መንግስት ችግሩን ለመፍታት እያደረገ ያለውን ጥረት አደንቃለሁ ያሉት ኮሚሽነሩ የተባበሩት መንግስታትና ሌሎች የሰብአዊ እርዳታ ድርጅቶች እንዲንቀሳቀሱ መፍቀድ ግን የሰዎች ስቃይ እንዳይባባስ ለማድረግ እጅግ አስፈላጊ ነው ብለዋል። ከህጻጽና ሽመልባ ካምፖች የተበተኑት ቁጥራቸው ከ150 እስከ ሀያ ሺ የሚደርሱ የኤርትራውያን ስደተኞችም ጉዳይ ቅድሚያ ትኩረት ሊሰጠው እንደሚገባ ኮሚሽነሩ አሳስበዋል። በትግራይ ያለውን ሁኔታ አስመልክቶ በማህበራዊ ሚዲያ ብዙ እንደሚባል የጠቀሱት ኮሚሽነሩ እንደ እርሳቸው የጎበኘ ግን ችግሩ ውስብስብ መሆኑን እንደሚረዳ ጠቁመዋል። እስክንድር ፍሬው ተከታዩን አድርሶናል። በሰሜን ኢትዮጵያ ከተካሄደው ወታደራዊ ዘመቻ በኋላ በትግራይ ክልልና በአጠቃላይም በኢትዮጵያ ጉብኝት ያደረጉ ከፍተኛው የተባበሩት መንግስታት ድርጅት ባለስልጣን ናቸው። ኮሚሽነር ፊሊፖ ግራንዲ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በዚህ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ፣ ከምክትል ጠቅላይ ሚኒስትር ደመቀ መኮንንና ከሌሎች የአገሪቱ ባለስልጣናት ጋር መነጋገራቸውን ገልጸዋል። በትግራይ በነበራቸው ቆይታ ደግሞ በዚያ የሚገኙና ኤርትራውያን ስደተኞች የተጠለሉባቸውን ካምፖች ጎብኝተዋል። ስደተኞቹንም አነጋግረዋል። ከፍተኛ ኮሚሽነሩ በውይይታቸው ማጠቃለያ በበይነ መረብ የሰጡትን መግለጫ የጀመሩትም ኢትዮጵያ ስደተኞችን በመንከባከብ ረገድ ያላትን ሚና በመጥቀስ ነው። ኢትዮጵያ that has hosted for those decades millions of refugees. ኢትዮጵያ እናንተም ልታውቁ እንደምትችሉት ከዩኤንኤችሲአር እጅግ አስፈላጊ አጋር አገራት አንዷ ናት። በአስርት ዓመታት ለሚቆጠር ጊዜ የሰራንባት አገር እና በይበልጥ ደግሞ በእነዚህ አስርት ዓመታት በሚሊዮኖች የሚቆጠሩ ስደተኞችን ያስጠለለች አገር ናት አሁን ያሉትን 800,000 ወይም 900,000 ጨምሮ ለረጅም ጊዜ እዚህ የቆየነውም በዚህ ምክንያት ነው። ይህ ብቻ ግን አይደለም። ኢትዮጵያ ለስደተኞች ከምታደርገው ዘርፈ ብዙ ድጋፍ አንጻር በምሳሌነት የምትጠቀስ ሀገር ናት። በዚህ ምክንያት ነው ጠቅላይ ሚኒስትሩ በ2019 መጨረሻ በጄኔቫ ከተካሄደው ዓለም አቀፍ የስደተኞች ፎረም ሰብሳቢዎች አንዱ እንዲሆኑ ለመጋበዝ በዚያው ዓመት መጨረሻ ወደዚች ሀገር የመጣሁት ነው ያሉት። እናም የኢትዮጵያ መንግስት ለስደተኞች ጠቃሚ የሆኑ ህጎች በማውጣትና ተግባራዊ በማድረግም ያደረገውን አስተዋጽኦ አስታውሰዋል። ኮሚሽነሩ የአሁኑ ጉብኝታቸው ዓላማ ግን በኢትዮጵያ ከሚገኙት ወደ አንድ ሚሊዮን የሚጠጉ የጎረቤት ሀገራት ስደተኞች 46,000 የሚሆኑት ከተጠለሉበት የትግራይ ክልል ወቅታዊ ሁኔታ ጋር እየተያያዘ መሆኑን አመልክተዋል። ከዚህ አንጻር ደግሞ ወደ ትግራይ ክልል መጓዛቸውን ጠቅሰዋል። በዚያ ከነበራቸው ቆይታ በመነሳትም የሰብአዊ ሁኔታው እጅግ አሳሳቢ መሆኑን ገልጸዋል። people need all possible forms of support. food items, non-food items, medicine, clean water, shelter. Um, the closure of the banking system and um, the telecommunication system has added to the hardship of thousands of people. so the restoration of services, ሰዎች ሊደረጉ የሚችሉ ድጋፎች ሁሉ ያስፈልጓቸዋል። ምግብ፣ ምግብ ነክ ያልሆኑ ነገሮች፣ መድኃኒት፣ ንጹሕ የመጠጥ ውሃና መጠለያ። የቴሌኮሙኒኬሽንና የባንክ አገልግሎት መቋረጡ በሺዎች የሚቆጠሩ ሰዎችን ፈተና አክብዶታል። እናም የአገልግሎቶች እንደገና መጀመር እጅግ ቅድሚያ ሊሰጠው የሚገባ ጉዳይ ነው ነው ያሉት ኮሚሽነሩ። በዚህ መግለጫቸው በትግራይ ክልል ያለውን የጸጥታ ሁኔታ በተመለከተም የተናገሩት አለ ከመንግሥት እንደሰማነው የጸጥታውን ሁኔታ በተመለከተ የተወሰነ መሻሻል አለ። የተወሰኑና የተበታተኑ ክስተቶች የሚያጋጥሙ ቢሆንም በእርግጥ በአንዳንድ ቦታዎች ላይ በታጠቁ ኃይሎችና ሚሊሻዎች፣ እንደዚሁም ሁሌም በጦርነት ጊዜ እንደሚያጋጥመው በወንጀለኞች የሚፈጸሙ ጥቃቶች እንዳሉ ታዝበናል። እነዚህ ሁኔታዎች ደግሞ ዝርፊያዎችና ጾታዊ ጥቃትን የመሳሰሉ ጥቃቶች እንዲፈጸሙ ምክንያት ሆነዋል። እንደምታውቁት በቅርብ ሳምንታት ውስጥ ስድስት የሰብዓዊ እርዳታ ሰራተኞችም በአሳዛኝ ሁኔታ ህይወታቸውን አጥተዋል ነው ያሉት። በዚህ ሰብዓዊ ሁኔታ ላይ ከኢትዮጵያ መሪዎች ጋር ያደረጉትን ውይይት የጠቀሱት ኮሚሽነሩ አፋጣኝ እርምጃ እንደሚያስፈልግ አሳስበዋል ሪት and the international humanitarian community is ready to help and step up. And I think that this step up, and I said this to the prime minister, is መንግስት ችግሩን ለመፍታት እያደረገ ያለውን ጥረት ማድነቅ እፈልጋለሁ የተባበሩት መንግስታትና አለም አቀፍ የሰብአዊ ድጋፍ ማህበረሰብ እርዳታቸውን ለማሳደግ ዝግጁ መሆናቸውንም በድጋሚ መግለጽ እፈልጋለሁ። የሰዎች ስቃይ የበለጠ እንዳይባባስ የምንፈልግ ከሆነ ደግሞ ያንን ማፋጠን እጅግ አስፈላጊ መሆኑን ለጠቅላይ ሚኒስትሩም ተናግሬያለሁ። ኒ አሉት እኔ ባለኝ ልምድ እነዚህ እየተባባሱ ያሉ የሰብዊ ቀውሶች ካልተቋጩ ፍላጎቶች የባሱ ትልቅና እጅግ የሰፉ የሆኑና ለመፍትሄ የበለጠ አስቸጋሪ ደረጃ ላይ ይደርሳሉ። እስካሁን ከፍተኛ ስቃይ እየደረሰ ቢሆንም አሁንም ጊዜ ያለን ይመስለኛል። ከዚህ አንጻር ከመንግስት ጋር ያደረግነውን ገንቢ ውይይት ከልብ የሚቀበለው በዚህ ምክንያት ነው ነው ያሉት። በተለይም የተባበሩት መንግስታት ተቋማትና መንግስታዊ ያልሆኑ ድርጅቶች በክልሉ እንዲንቀሳቀሱ መፍቀድ እጅግ መሰረታዊ መሆኑን ኮሚሽነሩ ተናግረዋል። ከዚህ አንጻር 16 የተባበሩት መንግስታት ተቋማትና 25 መንግስታዊ ያልሆኑ ድርጅቶች ፈቃድ እንዲሰጣቸው እየተጠባበቁ መሆኑን አመልክተዋል። ኢትዮጵያ ከምታስተናግዳቸው ወደ አንድ ሚሊዮን የሚጠጉ የጎረቤት ሀገራት ስደተኞች 460 የሚሆኑት በትግራይ ክልል ባሉ አራት የስደተኞች ካምፖች የሚገኙ ናቸው። ኤርትራውያን ስደተኞች የሚገኙባቸውን እነዚህን ካምፖች በተመለከተ ሰፋ ያለ ማብራሪያ ሰጥተዋል ኮሚሽነሩ በትግራይ ክልል ያሉት የኤርትራ ስደተኛ ካምፖች በሰሜን የሚገኙት ህጻጽና ሽመልባ እንደዚሁም በደቡብ የሚገኙት ማይአይኒና አዲሃሩሽ ናቸው ኮሚሽነሩ ከትናንት በስቲያ የጎበኙት በደቡብ አቅጣጫ ከሚገኙት አንዱ የሆነውን የማይአይኒ የስደተኞች ካምፕ ነው ከህጻጽና ከሽመልባ የመጡትንም ግን እዚሁ ካምፕ ውስጥ አነጋግረዋል But they also spoke about, especially at the beginning, as I said, being caught in the crossfire, the beginning of the military operation. And they also spoke of infiltration of armed actors in the camps, of killings, abductions, and also some forced return to Eritrea. እንዳልኳችሁ በተለይ ጦርነቱ እንደተጀመረ በተኩስ ልውውጥ አጣብቂኝ ውስጥ እንደነበሩ ተናግረዋል። የታጣቂዎች ወደ ካምፖቹ ሰርጎ መግባት፣ ግድያዎች፣ ተጠልፎ መወሰድ፣ የተወሰነም በአካባቢው ባሉ የኤርትራ ኃይሎች ተገዶ ወደ ኤርትራ መወሰድ እንደነበረ ተናግረዋል። ሌሎች እንደነገሩን ደግሞ ሌሎች ኤርትራውያን ስደተኞች በአካባቢው በነበረው የጸጥታ ችግር ምክንያት በፈቃዳቸው ወደ ኤርትራ መመለስን መርጠዋል። ቅዳሜ ብቻ ሳይሆን በሌሎች አጋጣሚዎችም በርካታ ሪፖርቶች ሰምተናል። በእርግጥ ይሄ በጣም የሚያሳስብ ጉዳይ ነው። በጉብኝታችን ወቅት ለመንግስት በግልጽና ጎላ አድርጌ ያቀረብኩት ጥሪ ምንድን ነው፣ እነዚህ ጥሰቶች አሁንም እየደረሱ ከሆነ ቦታው ተገኝቶ ማረጋገጥ አስቸጋሪ ስለሆነ መቆም አለባቸው። በተለይም አስገድዶ ወደ አገር መመለስ እንደምናውቀው የዓለም አቀፍ ሕግ ጥሰት ነው ለባለሥልጣናቱም እንዳመለከትኩት ነው ያሉት። ኮሚሽነሩ በዚህ ማብራሪያቸው ቅድሚያ ሊሰጣቸው ይገባል ያሏቸው ነጥቦችም ነበሩ። ፈርስት ኦፍ ኦል ዊ ሃድ ቨሪ ፍራንክ ኤንድ ኮንስትራክቲቭ ኤንጌጅመንት ዊዝ ዘ ጋቨርመንት ኦን ዚስ ኢሹ ኢት ኢዝ አርጀንት ዛት ዊ ጌት ባክ ኢን ታች ዊዝ ዞዝ ረፊዩጂስ ዛት አር ስቲል ዲስፐርስድ ፍሮም ሂትሳትስ ኤንድ ሽመልባ በዚህ ጉዳይ ላይ ከመንግስት ጋር ግልጽና ገንቢ ውይይት ነበረን። እሱም ምንድን ነው ከሽመልባ ና ሕጻጽ ካምፖች የተበተኑትን ስደተኞች ማግኘት አለብን ከ15 ሺህ እስከ 25 ሺህ ምናልባትም ከዚያ ትንሽ አነሰ ሊሆኑ እንደሚችሉ እንገምታለን ነው ያሉት ስደተኞችን በሰሜን ከሚገኙት ሽመልባ ና ሕጻጽ ካምፖች ወደ ደቡቦቹ ማይ አይኒ ና አዲ ሀሩሽ ማዘዋወሩ በቀጠለበት ሁኔታም የተበተኑትን የመፈለጉ ሂደት መፋጠን እንዳለበት ኮሚሽነሩ ተናግረዋል ጠቅላይ ሚኒስትሩም ይህንን በግላቸው ጭምር እንደሚከታተሉ እንደነገሯቸው አመልክተዋል። መንግስት በትግራይ ክልል እያካሄደ ያለው የሰላም ግንባታ እንቅስቃሴ በሚሊሻዎች በውጭ ኃይሎችና በሌሎችም አካላት ተፈጽመዋል የተባሉ ጥቃቶችን በመመርመር መታገዝ እንዳለበትም ኮሚሽነሩ ጠቁመዋል። የኢትዮጵያ መንግስት ግልጽ በሆነ ሁኔታ ስሞታዎችን በመመርመር አጥፊዎችን ተጠያቂ ማድረግ እንዳለበትን የገለጹት፣ ይህም ሆኖ በስፍራው ያለው ሁኔታ ከውጭ እንደሚታየው እንዳልሆነ የተናገሩት Of noise on social media in the public domain around these issues. When you visit, like I did on Saturday, you realize that the situation is very complex, that there's been a lot of crossfire, a lot of violations on all sides, and all this needs to be impartially investigated by those who will do it. በዚህ ጉዳይ ላይ በማህበራዊ ሚዲያ በርካታ ነገሮች ይባላሉ። እኔ ቅዳሜ እንዳደረግኩት ስትጎበኙ ግን ሁኔታው የተወሳሰበ መሆኑን ትገነዘባላችሁ። በርካታ የተኩስ ልውውጦች፣ በሁሉም ወገኖች በኩል በርካታ ጥሰቶች ነበሩ። እነዚህ ሁሉ በገለልተኝነት መመርመር አለባቸው ነው ያሉት። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በበይነበረብ በረብ በሰጡት ማብራሪያ ላይ ከመገናኛ ብዙሃን ባለሙያዎች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ስክንድርን ለዘገባው አመሰግናለሁ። ተከታዩም የመጽሔት ርዕስ እዚያው ከአዲስ አበባ ያቆየናል። በትግራይ ክልል በአሁኑ ወቅት የሰብአዊ እርዳታ መዳረሻዎች ሙሉ በሙሉ ዝግ ናቸው የሚለው ተቀባይነት የሌለው ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ገለጡ። በሌላ ዜና ኢትዮጵያ ከአዲሱ የዩናይት ስቴትስ አስተዳደር የምጠብቀው ጥሩ ግንኙነት መሆኑን ለዚህም ከወዲሁ ምልክቶች እንዳሉ ተናግረዋል። የዘንድሮ የአፍሪቃ ሕብረት የመሪዎች ስብሰባ በርቀት በኢንተርኔት አማካኝነት እንደሚከናወንም ጠቁመዋል። መለስካቸው አምሃነ የተከታተለው በትግራይ ክልል ይታያል የሚባለው የሰብዊ እርዳታ ሁኔታ ዛሬም በሁለት ተቃራኒ ትርክቶች ተወጥሮ ይገኛል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ያለፈውን ሳምንት ዲፕሎማሲያዊ ክንውኖች በተመለከተ ረፋዱ ላይ መግለጫ ሲሰጡም ከጋዜጠኞች ተደጋግመው የተነሱት ጥያቄዎች በዚህ ጉዳይ ላይ ማተኮራቸው ለዚህ ይመስላል። አምባሳደር ዲና ሙፍቲ አበክረው ካነሷቸው ርዕሶች አንዱ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የፊሊፖ ግራንድን ባለፈው ሳምንት መጨረሻ ላይ በትግራይ ክልል ያደረጉትን ጉብኝት እየተመለከተ ነበረ። ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ሰፊ ውይይት እንዳደረጉ ያጋሩት ቃል አቀባይ ፊሊፖ ግራንድ ያንጸባረቁትን ሀሳብ ለጋዜጠኞች አካፍለዋል። ኮሚሽነሩም በአካልም ጭምር ስላገኙት ለተደረገላቸው ማብራሪያና ለተሰጣቸው መረጃ አመስግኗል። በአካባቢውም ተገኝተው ይህንን በአካል ለመጎብኘት በመቻላቸው ስሜታቸውን ገልጿል። በኢትዮጵያ በኩል እየተሰራ ያለው ነገር እውነትም የሚባለው አይነት መሆኑን ራሳቸው አረጋግጠው የተመለሱበት ሁኔታ ነው። እንደምታውቁት ከዚህ ከሰብአዊ ተራድኦ ተደራሽነት ጋር በተያያዘ በርካታ ስሞታዎች በተለያዩ ሚዲያዎች በተለያዩ ወገኖች ከዚህ በፊት ስነሳ እንደነበር ታስታውሳላችሁ። አሁን በአካል እዚህ አካባቢ ተገኝተው ይሄ ጉዳዩ የሚመለከታቸው ወገኖች በተለይም ዩኤንኤስሲአር የመሳሰሉ ሰዎች ይህን ማየት መቻላቸው ትልቅ ነገር ነው። ጋዜጠኞችም ከያቅጣቸው ያገኟቸውን መረጃዎችና የተባሉትን በመጥቀስ በትግራይ አሁንም ለተቸገሩና አስቸኳይ ሰብአዊ እርዳታ ለሚሹ ወገኖች መንገዶች የተዘጉ መሆናቸውን በመግለጽ የተለያዩ ጥያቄዎች ጠይቀዋል። በተመሳሳይ መልኩም የኖርዌይ ስደተኞች መማክርት ዋና ጸሐፊ ያን አግላንድ እንደ እርዳታ ሠራተኛ ባሳለፍኳቸው ዓመታት ሁሉ ቁጥራቸው እጅግ የበዛና ተጨንቀው እርዳታ ለረዥም ጊዜ የሚጠይቁ ሰዎች ባሉበት የሰብዓዊ እርዳታ ምላሽ ለመስጠት እንዳያለ ዳተኝነትና እንቅፋት መሆን አይቻላውቅም ይላሉ። አምባሳደር ዲና ሙፍቲ ይመልሳሉ። ስለዚህ የኮሪደር ዝግ ነው የሚለው ራቅ ያሉት ሰዎች ሊያምኑ ይችላሉ። ያን ግን አምነን የምንጠይቀውም ጥያቄ አይሆንም። ኮሪደሩ ክፍት ነው። ምን ያህል ክፍት ነው የሚለው ባይሆን፣ ዘጠና ሁለት የእርዳታ የሚሰጡ ጣቢያዎች አሉ፣ ነው የሚለው አክሰሳቢሊቲው ግን አንድ ፐርሰንት ነው የሚል መግለጫ አይደለም ያለው። የተወሰኑ አካባቢዎች አክሰሳቢል ላይሆኑ ይችላሉ፣ አይደሉንም ነው። ለዚ አሁን ረ መንግስት፣ ሊወደ የሆነ ከሴኪሪቲ አንጻር ተብሎ ግልጽ ነው መንግስት የሚመራው ለምሳሌ የሰላም ሚኒስቴር ከሌሎች ተቋማት ጋር አብሮ ሆኖ ከእርዳታ ሰጪ ተቋማት ጭምር አብሮ እየሰራ ያለበት ሁኔታ ነው ያለው። ነገር ግን እዚህ ተከዜና አንዳንድ አካባቢዎች የሚፈለገው ሀይል የተደበቀባቸው ቦታዎች ሊኖሩ ስለሚችሉ ከሴኩሪቲ የማንጻር ችግር ስለሚፈጥር ጋይድድ የሆነ ቱር ነው አክሴስ ነው የምታደረጉት ለጊዜው የሚል ነው ያለው። ማለት የተደበቀ ነገር የለም ከሚል አንጻር ነው። አምባሳደር ዲና በዛሬው ሳምንታዊ ጋዜጣዊ መግለጫቸው ካነሷቸው ነጥቦች አንዱ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ላይ ነበረ። በተለይ በቅርቡ የስራ ጊዜያቸውን አጠናቀው የተመለሱት በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር የሁለቱን አገሮች ግንኙነት ለማጠናከርና በሀገሪቱ በቅርብ ጊዜ የተከናወነውን ለውጥ በትክክል ተረድተው የሚጠበቅባቸውን ያደረጉ ዲፕሎማት እንደሆኑ ተናግረዋል። የአሜሪካ አምባሳደር ራይነር የተባሉት ሶስት አመት ተኩል ዝቆዩትም በዚሁ ሳምንት ነበር የተሰናበቱት። እሳቸውም ለኢትዮጵያና ለአሜሪካ ግንኙነት መጠናከር ላደረጉት አስተዋጽኦ በምክትል ጠቅላይ ሚኒስትራችንና የውጭ ጉዳይ ሚኒስትር ምስጋና ቀርቦላቸዋል። የኢትዮጵያን ሪፎርም አንደርስታንድ በማድረግ የኢትዮጵያን ለውጥ የአሜሪካ ሕዝብ እንዲረዳ በማድረግ ወደ ውኋላ የነበሩትንም አንዳንድ ጉዳዮችን በማስተካከል ረገድ አምባሳደር ስለተጫወቱት ሚና ምስጋና ቀርበውላቸዋል። አምባሳደሩም የሁለቱን ሀገሮች ግንኙነት ለማጠናከር የበኩላቸውን ጥረት አድርገው እና አሁንም በሄዱበት ሁሉ ለዚህ በኩላቸውን አስተዋጽኦ እንደሚያደርጉ ነው ቃል የገቡት። የሚቀጥሉት አምባሳደርም የእሳቸው ሚና እንደሚጫወቱ ነው ተስፋቸውን ገለጹልን። ኢትዮጵያ ከአዲሱ የዩኤስ አሜሪካ አስተዳደር ምን ትጠብቃለች የሚል ጥያቄ ጋዜጠኞች አቅርበው ነበረ። ከባይደን አስተዳደር ምን ኤክስፐክት ታደርጋላችሁ? ጥሩ ግንኙነት ከአሜሪካን መንግስት ጋር በአጠቃላይ ከአሜሪካ አድሚኒስትሬሽን በተለይ ጥሩ ግንኙነት እንፈልጋለን ነው። ስለዚህ ከዚህ ቀደም ምናልባት ወደ መጨረሻው የትራምፕ አስተዳደር አካባቢ የነበረው አይነት ህዳሴ ግድብ ላይ ነበረው ሚስ አንድርስታንዲንግ ይታረማል የሚል ግምት ነው ያለን። ምልክቶችም አሉ። አሁንም እዛ ስቴት ዲፓርትመንት አካባቢ ያለው ፊሊንግ ሬዝነብል የሆነ ራሽናል የሆነ ፌር የሆነ የችግር አፈታት ዘዴ ይከተሉ ሶስቱም ሀገሮች የሚል። አሜሪካ ከሱዳን ጋር ያላትን ወዳጅነት አጠናክራለች፣ አሁን ወረድ ያሻሽላለች። ከግብፅም ጋር በቆየ ወዳጅነት አላቸው። ነገር ግን በግብፅ ወዳጅነት ወይም በሱዳን ወዳጅነት የኢትዮጵያ ወዳጅነት ያበላሻሉ የሚል እምነት የለንም። በዚህ ዓመት ሁልጊዜም በአዲስ አበባ ይካሄድ የነበረው የአፍሪካ ህብረት የመሪዎች ጉባኤ በኮሮና ቫይረስ ምክንያት በኢንተርኔት አማካኝነት እንደሚካሄድ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የኢትዮጵያ መንግስት የትግራይ ክልል ወደ መደበኛ ሁኔታ እየተመለሰ መሆኑን ዋና መቀመጫውን ዋሽንግተን ዲሲ ላይ ላደረገው ዘአትላንቲክ ካውንስል የተባለው የዓለም አቀፍ ጉዳዮች ጥናት ተቋም ባዘጋጀውና በርቀት በኢንተርኔት አማካኝነት በተካሄደው ውይይት ላይ ባቀረበው ገለጣ አስታወቀ። በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን ገለጣውን ያደረገው የአዲሱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አስተዳደር አባላትና የምክር ቤት እንደራሴዎች በተገኙበት መሆኑን ተያይዞ የደረሰን መግለጫ አመልክቷል። በሌላ ዜና ይህንኑ ውይይት መነሻ አድርጎ አጃንስ ፍራንስ ፕሬስ የድንበር የለሹን የሐኪሞች ማህበር የትግራይ ቅርንጫፍ ኃላፊ ጠቅሶ ባጠናቀረው ዘገባ በትግራይ ክልል አንዳንድ ገጠራማ አካባቢዎች ሊሆን የሚችሉ ያሳስባቸው መሆኑን ጠቁመዋል። ጽዮን ግርማ በአትላንቲክ ካውንስል ስብሰባ ላይ የተሳተፉትን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን አነጋግራ ተከታዩን አጠናቅራለች ባለፈው ሳምንት ሐሙስ ጥር ሀያ 2013 ዓ ምት በኢትዮጵያ ምክትል ጠቅላይ ና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን በዩናይትድ ስቴትስ የሐሳብ አብላዮች ተቋም በሆነው አትላንቲክ ካውንስል አማካኝነት በተዘጋጀ የበይነ መረብ ውይይት ላይ ትግራይ ክልልን በተመለከተ ለሚነሱ ጥያቄዎች ሰዎች ማብራሪያ እንደተሰጠ በሚኒስቴሩና በካውንስሉ ድረገጽ ላይ በይፋ ተገልጿል። በዕለቱ በስብሰባው ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የማብራሪያ መርሃ ግብሩ የተዘጋጀው መረጃ ለመስጠት እንደሆነ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ገልጸዋል። አሁን ወቅታ የሆኑ ሶስት ላሉ ጉዳዮች ማለትም የህግ ማስከበሩ፣ የታላቅ ህዳሴ ግድብ ውይይትና የኢትዮጵያና የሱዳን ድንበር ጉዳይ በተለያየ መልክ የሚሰራጩ ዘገባዎች ስላሉ የኢትዮጵያ መንግስትን ትክክለኛ ሀሳብና ስትራቴጂ እንዲሁም ደግሞ የወቅቱ እየሆኑ ያሉ ነገሮችን የተለያዩ አካላት የማስረዳት ጉዳይ ነው። እንግዲህ ቲንታንኮች እንደሚታወቀው ለአሜሪካ መንግስት የተለያዩ ሀሳቦችን ያቀርባሉ፣ ለኮንግረስም አስተዳደሩም ያቀርባሉ። ስለዚህ እነሱም ትክክለኛ ግንዛቤ እንዲኖራቸው ማድረግ በማስፈለጉ ነው ማለት ነው። ማብራሪያውን የሰጡት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴንና የስደተኞችና ከስደት ተመላሾች ኤጀንሲ ዋና ዲሬክተር አቶ ተስፋውን ጎበዛይ ሲሆኑ ማብራሪያውን ለማዳመጥ የተገኙት ደግሞ የአዲሱ ፕሬዚዳንት ጆ ባይደን አስተዳደር ሰዎችና ከእንደራሲዎች እንደተገኙም በውጭ ጉዳይ መስሪያ ቤቱ ድረገጽ ላይ ሰፍሯል። እነማን ተገኙ? የአትላንቲክ ካውንስል ነው ይሄንን ተጋባዦችን የጠራው እናም በኢትዮጵያ መንግስት በኩል ኃላፊዎች ተገኝተው ነው ያስረዱት። ስለዚህ በአዲሱ የአሜሪካ አስተዳደር ውስጥ የተሳተፉ እነማን እንደሆኑ ማወቅ አልችልም። ትውቅም አላደረጉ ግን ያው እንደተገኙ ከአትላንቲክ ካውንስል በኩል እንኳን ደና መጣችሁ ተብለው ቡና ተሰጥቷቸዋል። ጠቅላላ ወደ ሰላሳ ሁለት ሰዎች እንደዚህ የተሳተፉ እንደሆነ አይቻለሁ። ትግራይ ክልልን በተመለከተ ከአለም አቀፍ ተቋማት በኢትዮጵያ መንግስት ላይ የሚነሱ ጥያቄዎች ና የሚሰነዘሩ ክሶች በዛ ያሉ ናቸው። በትግራይ ክልል ላይ ወረራ የተፈጸመው በኢትዮጵያ መከላከያ ሰራዊት ነው። ከዚያም የአማራ ክልል ልዩ ኃይል ና የኤርትራ ሰራዊት በጋራ ሆነው ጥቃት ፈጽመዋል። መሰረተ ልማቶች ፈራርሰዋል። በአሁኑ ጊዜም ከአራት አምስት ሚሊዮን በላይ ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል። ይህንን እርዳታ ለመስጠት የሚፈልጉ አለም አቀፍ ተቋማት ደግሞ እንደ ልብ ተንቀሳቅሰው እርዳታውን መለገስ አልቻሉም። በዚህም የተነሳ በአሁኑ ሰዓትም የሰብአዊ ቀውሱ እየተባባሰ ነው፣ የወደፊቱም በአስጊ ሁኔታ ላይ ነው የሚሉ ይገኙበታል። አምባሳደር ፍጹም አረጋ እነዚህና ሌሎች ጥያቄዎችን በማብራሪያው ወቅት መነሳታቸውን ጠቅሰው በእለቱ የተሰጠው ማብራሪያ ዘል ምላሽ ምን እንደሆነ ተራ በተራ ያስረዳሉ። የህወሀት ጽንፈኛ ቡድን በሰጠው አመራር መከላከያ ሰራዊታችን ላይ ከፍተኛ ጉዳት የሀገር ክደት ጉዳት ጭምር ያለበት አድርሰዋል። ግድያና የጦር መሳሪያ ዘረፋ እንዲሁም ሌሎች ድርጊቶች በማድረጋቸው መንግስት ለዛ ጠፋ መልሷል። ህግን ማስከበር ስራዎችን ሰርተዋል። እዚህ ላይ ያለው ብቢታ ሁሉም ብልጥነት ያገኘን ማን ድርጊቱን እንደጀመረው በራሳቸው ሚዲያ ጭምር የገለጹት በመሆኑ ይህን ተከትሎ የተካሄደውን ሁኔታ በሙሉ የሚከታተሉ ናቸው። አሁን የሰብአዊ እርዳታውን በሚመለከት እየተደረጉ ያሉ ሁኔታዎችን የማስረዳት የነበረው እስካሁን ድረስ በዘጠና ሁለት የማሰራጫ ጣቢያዎች በክልል ውስጥ ማለት ነው የእህል አቅርቦት በመንግስት እየቀረበ እንደሆነ እና ተጨማሪ የምግብም የመድኃኒትም ህክምና ቁሳቁስ በአጠቃላይ ድጋፎች እየተደረገው እንደሆነ ና ዓለም አቀፍ ማህበረሰብም በዩኤን ሲስተም ውስጥ ያሉትም ተገቢ ድጋፍ እያደረጉ እንደሆነ የሲአይዲም እንደዚሁ ሌሎችም ለመደገፍ የሚፈልጉ ከመንግስት ጋር ተባብሮ መስራት እንደሚችሉ የተቀመጠበት ነው። በዝርዝር ምን ያህል እነዚህ ቁሳቁሶች እየተሰራጩ እንደሆነ የቀረበበት ሁኔታ ነው የነበረው። ትግራይ ውስጥ በአሁኑ ሰአት እርዳታ የሚያስፈልገው ሰው ቁጥር አራት ነጥብ አምስት ሚሊዮን እንደሆነ የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ዳሰሳ ጥናት ማድረጋቸውን ገልጸው ለአሜሪካ ድምጽ መናገራቸው ይታወሳል። ከትላንት በስቲያ በዚህ ዙሪያ ዘገባ ያስነበበው አሶሺየትድ ፕሬስም በመንግስትና በእርዳታ ሰራተኞች መካከል ከተደረገ ስብሰባ ሾልኮ የወጣ መረጃ ነው በሚል ጠቅሶ በክልሉ ሰዎች በምግብ እጥረት የተነሳ ህይወታቸው ማለፍ ጀምሯል ይላል። ቁጥሩን የተመለከተው ጥያቄ በአትላንቲክ ካውንስሉ ስብሰባ ላይ ቀርቦ ነበር ያሉት አምባሳደር ፍጹም የመንግስትን ምላሽ ያስረዳሉ። የህግ ማስከበር እርምጃው ከመጀመሩ በፊት በትግራይ ውስጥ አንድ ነጥብ ስምንት ሚሊዮን ህዝብ በሴፍቲኔት ፕሮግራም ታቅፎ እርዳታ እያገኘ የሚኖር ህዝብ ነበር። ግጭት ደግሞ ያው የትራንስፖርት እንቅስቃሴውንም ብዙ ነገሩን ስለሚያስተጓጉል በዚህ አጋጣሚ ወደ ሰባት መቶ ሺህ የሚሆን ተጨማሪ ህዝብ ለዚህ ችግር እንደተጋለጠ ነው። ስለዚህ በድምሩ ሁለት ነጥብ አምስት ሚሊዮን የሚሆን ህዝብ ተገቢ እርዳታ ያስፈልገዋል። የሚያስፈልገውን እርዳታ ምናልባት ለአንድ ወር እንደዚህ የሚሆን አቅርቦትን መንግስት በእነዚህ የስርጭት ጣቢያዎች እያደረሰ እንደሆነ ተገለጸውና፣ ከዛ በላይ የሆነ ቁጥር አለ የሚሉ ያው በግምት ነው የሚናገሩት። ብዙዎቹ ይህንን መረጃ እየሰጡ ያሉ እዛ ገብተን ለመዘገብ አልቻልም ይላሉ። ሌላ በኩል ደግሞ ቁጥር ይሰጣሉ። እዛው የሚናገሩት እዛው የሚጋጭ ነው። መጀመሪያ ይህንን ዜና ብሬክ ያደረገው ተቋም ገብተን አሰስመንት ለመስራት አልቻልም፣ ግን ደግሞ ይህን ያህል ህዝብ እርዳታ ያስፈልገዋል በእርግጥ ለህዝቡ በማሰብ ይህንን እያደረጉ ከሆነ በጣም ጥሩ እገዛውን ያድርጉ፣ ህዝቡን ይደግፉት። ግን በቁጥር የፖለቲካ ትርፍ ለማግኘት የሚደረጉ ሁኔታዎች እንዳሉ እናያለን። የእነዚህን ቁጥሮች መጨረሻ ላይ ያው የተባበሩት መንግስታትን ጭምር ሲጠቀምበት እንሰማለን። ለእነሱ ትክክለኛው ማብራሪያ ይሄ ነው በሚል ለማስረዳት በመንግስታችን በኩል ተሞክሯል። የተባበሩት መንግስታት በብዙ መንገድ እየረዳን ያለን ኢትዮጵያም ደግሞ መስራች አባል እንደመሆኗ ተገቢውን ድጋፍም ሲያስፈልጋት ማግኘት ያለባት ተቋም እንደሆነ እናምናለን። እና አሳሳቢ የሆነው ምንድን ነው? አንዳንድ አካባቢዎች ላይ ከትራንስፖርት እጥረት ጋር ተያይዞ በርካታ የጭነት ተሽከርካሪዎች ጅቡቲ ሄደው ፓርክ እንዲያደርግ ተደርገው ስለነበር ከጅቡቲ መንግስት ጋር በመነጋገር እንዲመለሱ ተደርገው ወደ ኦፕሬሽኑ የገቡ በመሆናቸው አሁን የትራንስፖርት ችግሩም እንደሚቃለል ነው እየተገለጸ ያለ። በሌላ በኩል ኢትዮጵያ ውስጥ በአራት የስደተኛ መጠለያ ካምፕ ውስጥ የሚገኙ ኤርትራውያን ስደተኞች በኤርትራ ወታደሮች ተይዘው ወደ ኤርትራ እየተመለሱ መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ መረጃ እንዳለው በመግለጽ መጻፈው ደብዳቤ ገልጿል። አምባሳደር ፍጹም ስደተኞቹ ስለሚገኙበት ሁኔታም የኢትዮጵያ መንግስት ባለስልጣናት በካውንስሉ ስብሰባ ላይ ማብራሪያ ሰጥተዋል ብለዋል። በአጠቃላይ እንግዲህ ኢትዮጵያ ውስጥ ስድስት የኤርትራ የስደተኛ ጣቢያዎች እንዳሉ፣ ሁለቱ አፋር ውስጥ፣ አራቱ ትግራይ ውስጥ ከአራቱ ደግሞ ሁለቱ ወደ ድንበር አካባቢና ሁለቱ ደግሞ ወደ መሀል ወደ ሽሬ አካባቢ እንደሆኑና እነሱም ያሉበት ሁኔታ መጀመሪያ በሕግ ማስከበር ውስጥ የነበረ ችግር እንደነበረ አሁን ግን በተለይ መሀከል አካባቢ ያሉት በጥሩ ሁኔታ ላይ እንደሚገኙ የተባበሩት መንግስታት ደርሶ ተገቢ ድጋፍ እስኪሰጣቸው ድረስ በኢትዮጵያ መንግስት በኩል በብድር መልክ የሚያዝ የተለያዩ የምግብ አቅርቦቶች እየተደረገ እንደሆነ እነዚህ ሁሉ ለጉብኝት ክፍትም መሆናቸው ቅዳሜ ዕለትም በኢንስር ከፍተኛ ኮሚሽነርም እንደሚጎበኝ ሁሉ ተገልጾ ነበረ። ስለዚህ ከዚህ ከዚህ ጋር በተያያዘ ከተሳታፊዎች የሚነሱ ጥያቄዎችን መልስ መስጠት ነው የነበረው። የኤርትራ ወታደሮች በኢትዮጵያ ውስጥ በትግራይ ክልል መኖራቸው ብቻ ሳይሆን ኖረውም የሰብአዊ መብት ጥሰት እየፈጸሙ በመሆኑ በአስቸኳይ እንዲወጡ የዩናይትድ ስቴትስ የጆ ባይደን አስተዳደር በውጭ ጉዳይ መስሪያ ቤት ቃል አቀባይ በኩል ባለፈው ሳምንት ጠይቋል። ለአምባሳደር ፍጹም አረጋ ይህ ጥያቄ በአትላንቲክ ካውንስሉ ስብሰባ ላይ አልቀረበም ወይ ከቀረበስ የኢትዮጵያ መንግስት ምን ምላሽ ሰጠ አምባሳደር ፍጹም ሲመልሱ ኤርትራን ወታደሮች ኢትዮጵያ ውስጥ አሉ በሚል በተደጋጋሚ የሚገለጽ ነገር አለ። ይህም በተመለከተ የኤርትራ መንግስት አልገባሁም ብሎ መግለጫ ሰጥቷል። ሁለተኛ የኢትዮጵያ መንግስት የኤርትራ ወታደሮችን ግብዣም እንዳላቀረበ መኖራቸውንም፣ እንዳላረጋገጠ ነው በተደጋጋሚ እየተነገረ ያለው። አንድ ግልጽ መሆን ያለበት ነገር ምንድን ነው? ድንበሩን የሚጠብቁ ወታደሮች ጥቃት ሲደርስባቸው፣ ድንበሩን የሚጠብቁ ማንም የለም። የኢትዮጵያ ሰራዊት በዋት በኛ ቡድን የተያዘውን ታ እያስለቀቀ ድንበሩ ድረስ እስኪደርስ ድረስ የኤርትራ ወታደሮች ገብተዋል አልገቡም የሚለውን የኢትዮጵያ መንግስት ሊያረጋግጥ የሚችልበት መንገድ ያለ አይመስለኝ በዛ መሀል የተፈጠረውን ክፍተት እንግዲህ ኤርትራ መንግስት የሰጠውን መግለጫ ከመውሰድ ባለፈ የተለየ ነገር ማለት አስቸጋሪ ነው የሚሆነው በነ በየቦታው የደረሱ በደሎች አሉ፣ ዘረፋዎች አሉ ለሚለው ይሄ ጥያቄ እዚህ የአትላንቲክ ካውንስል መተክም ላይ ቀርቦ በተገኙ ኃላፊዎች የሰጠበት ምላሽ ህዋት ጽንፈኛው ቡድን እየለቀቀ በሄደበት ጊዜ ወደ አስራ ሶስት ሺህ የሚደርሱ በከፍተኛ ወንጀል የታሰሩ ሰዎችን ለቆ ስለነበረ ወይም እንዲወጡ ፈቅዶ ስለነበረ በዛ የተነሳ አንዳንዶቹን ሰብረው ሊሆን ይችላል። እነዚህ የተለቀቁ አካላት አንዳንዱ ቦታ ታጥቀው ጭምር ከፍተኛ በደል ሊያደርሱ እንደሚችሉ ጥቆማ እየመጣ እንደሆነ አንስተዋል ማለት ነው። ይህንንም መንግስት ለመከላከል ከህብረተሰቡ ጋራ በመሆን ስራ እንደጀመረ ነው የተገለጸው። ስለዚህ በኢትዮጵያ መንግስት በኩል ከአብዞም ይሆን እንዲሁ የሚያውቀው የኤርትራ ወታደሮች መግባት እንደሌለ ነው በተደጋጋሚ እየተገለጸ ያሉ። ግን ይሄ እየተባለም እያለ በተደጋጋሚ የሀሰት እንትኖችን እያቀረቡ ግን አንድም ማስረጃ ማቅረብ ያልቻሉበት ሁኔታ ነው ያለው ማለት ነው እና ይሄ የስም ማጥፋት ዘመቻ ካልሆነ በስተቀር ደጋግሞ ውሸትን በመናገር እውነት ለማስመሰል ከሞከሩ ውጭ የተለየ ነገር አድርገር የአይን ማኞች አሉ። ለምሳሌ የተጎጂ ቤተሰቦች እዛ አካባቢ በተለይ በዚህ በአዲግራት ውቅሮ በኤርትራ ድንበር አካባቢ ያሉ የዩናይትድ ስቴትስ መንግስትም መረጃ እንዳለው ጠቅሶ በውጭ ጉዳይ መስሪያ ቤቱ አማካኝነት የሚሰጣቸው መግለጫዎች አሉ። ዓለም አቀፍ ተቋማትም ይሄ ነገር መግባታቸው እንደ ከአጠራጣሪ በላይ ነው የሚፈጽሙት ድርጊት ነው እንጂ በሚል ነገር ይነሳል እና ከኤርትራ መንግስት ጋር በዚህ ጉዳይ ላይ የኢትዮጵያ መንግስት ለመነጋገር ያደረገው ጥረት የለም። እንግዲህ በኤርትራ በኩል አልገባንም የሚል መግለጫ ተሰጥተዋል። የሪጅን ጦርነት እንዲሆን የሚፈልጉ ሀይሎች ናቸው እንደዚህ እያደረጉ ያሉት እነሱ እንደዚህ ጋብዘው ስላስገቡ እኛም ሌላ ሀገር እንጋብዛለን ነው እና ጉዳዩን ወደ ሪጂናል ጦርነት ለመቀየር ነው የታሰበ ያለው። ማለት የኢትዮጵያ በኩል የህግ ማስከበሩን እርምጃ መንግስት በራሱ ተማምኖ የገባበት ነው። ስለዚህ ከዚህ የተለየ መረጃ አለን የአይንም ማኞች አሉን እንደዚህ ላሉት ያው ጊዜ ጉዳይ ስለሆነ መረጃቸውን እያቀረቡ ይሄዳሉ። እና በመንግስት በኩል ባላረጋገጠው ጉዳይ ኦፊሻል የሆነ መግለጫ እየተሰጠ የተለየ የሚያነሳው ትግልም እስካሁን ማለት ትግራይ ክልልን በተመለከተ በኢትዮጵያ መንግስት ላይ የሚነሱ ጥያቄዎችና ክሶች እነዚህ ብቻ አልነበሩም። የኢትዮጵያ መንግስት ምላሽም እንዲህ የሰማችሁት ብቻ አይደለም። ቀሪ ጥያቄዎቹንና ክሶቹን ከአምባሳደር ፍጹም አረጋ ምላሽ ጋር አካተን በክፍል ሁለት ዘገባ በነገው ምሽት እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። በኦሮሚያ የተለያዩ ከተሞች ለጠቅላይ ሚኒስትር አብይ አህመድ እና ለብልጽግና ፓርቲ ድጋፍ የገለጹ ሰልፎች ተካሂደዋል። በሰልፎቹ ላይ የኢትዮጵያ ጠላቶች ተብለው የተጠሩ መልስ ሰጥተዋል። ሙክታር ጀማል ዝርዝሩን ይዘዋል። የዛሬዎቹ ሰልፎች የተካሄዱት በምስራቅ ሸዋ፣ ሐረርጌ ዞኖች፣ ወለጋ ዞኖች፣ ምዕራብ አርሲ ከተሞች፣ በባሌና በጅማ የተለያዩ ቦታ ተካሂዷል። ብዙ ሰው ከወጣባቸው ሰልፎች አንዱ በሆነው በአዳማ ስቴዲየም ከአዳማ ከተማና አካባቢያው ከተሳተፉት መካከል አንዳንዶቹን አነጋግሬ ነበር። እኔ በግሌ ይህ ብልጽግና ፓርቲ የወደፊቱ እጅ ላይ ተያይዘን ሁላችንም አገሪቱ ለመገንባትና ብልጽግና ፓርቲ በጋራ ልናከበርና ልንጓዝ እንችላለን። ይህን ጥሪ ማን ያቀረበላችሁ? ዞንና ወረዳው በተመለከተ ቀበሌን ነው። እኔ ቀበሌ ወክዬ ነው የመጣሁት። ዶክተር አብይ አህመድን ለመደገፍ ነው የመጣሁት። አንድነትን፣ ኢትዮጵያነትን፣ አብሮነትን መደመርን አንድ ላይ በማድረግ ነው የመጣሁት። ይህን ጥሪ ያቀረበልን የአዳማ ከተማ ከንቲባ ጽሕፈት ቤት ነው። አዳማ ላይ ለወጣው ሰልፈኛ ንግግር ያደረጉት የምስራቅ ሸዋ ዞን ዋና አስተዳዳሪ አቶ ሀላካ ሲምቢሮ ስለሰልፉ ስለ ሰልፉ ዓላማ እንዲህ ብለዋል። የአገሪቱ መሪ ዶክተር አብይ አህመድ ያስቀመጠው አቅጣጫና የሀገሪቱ የአገሪቱ የለውጥ ጉዞ እንዳይደናቀፍና ይህንን አጠናክሮ ወደፊት እንዴት ድጋፍ የመስጠት ነው። በተለይ በቅርብ ጊዜ በጁንታው ኃይል በሀገራችን ላይ የተቃጣ አደገኛ ሁኔታ ነበረ። ይህንን አደጋ በብቃትና በብልሃት በመምራት ዶክተር አብይ ያስመዘገቡት ለውጥ በሌሎች መስኮችም በተመሳሳይ ይህ ተጠናክሮ እንዲቀጥል ቅድም መልእክታችን እናስተላልፋለን በሚል በሕዝብ ኮሚቴዎች የተቀነባበረ ድጋፍ ሰልፍ። በሰልፎቹ ላይ በተሳታፊዎችና በባለስልጣናትም ጭምር የኢትዮጵያ ሕዝብ ጠላት ተብለው የተጠሩ ነበሩ። ይህንን በተመለከተ የምስራቅ ሸዋ ዞን ዋና አስተዳዳሪ አቶ ሀላካ ሲም ቢሮ ተከታዩን ተናግረዋል። እነዚህ ጽንፈኛ ኃይሎች እነ ኦነግ ሸኔ፣ እነ አብን፣ እነ ባልደራስ የሚባሉና ተመሳሳይ ከእነዚህ ጋር ቅርበት ያላቸው ኃይሎች በሙሉ እያካሄዱ ያሉት የፖለቲካ ፍልስፍና አካሄድ ኢትዮጵያን ለአደጋ የሚዳርግ እንጂ አዲስቷን ኢትዮጵያ የሚገነባ አይደለም። ሁለቱም በሁለት ጽንፍ ላይ ተወጥሮ አንደኛው ያለፈና ተሞክሮ የወደቆን ስርዓት ለመመለስ፣ ሌላኛው ቡድን ደግሞ ያለፈውን የመቶ ዓመት ታሪክ እያነሱ ያንን እነሱ ሕዝብ በሕዝብ ጥርጣሬ እንዲገባና መተማመን እንዳይኖር የሚያደርጉ ናቸው። ሁለቱም ሕዝቦችን በመጠቀምና ለሀገሪቱን አንድና ልዩና አደጋ ውስጥ የሚከት ነገር በመሆኑ ከዚህ አድራጎታቸው እንዲቆጠቡና ኢትዮጵያን የሚያዋጣት በአዲስ መንፈስ በአዲስ የመተማመን ስርዓትና ሁሉም ብሔር ብሔረሰቦች በኩለንነትና በአንድነት አብሮ የሚኖሩበት እኩል ተጠቃሚ ወሉበት ሀገር መገንባት ነውና የእነዚህ ጽንፈኛ ጽንፈኛ ኃይሎች ከዚህ በተቃራኒ ስለሆኑ ነው በጠላትነት ደረጃ ሕዝቡ እያያቸውና እየፈረጀ ያለው። የመንግስት መቋም ይህንኑ ነው። በሰልፉ ላይ በስም የተጠቀሱ ተጠሪዎች ምላሽን እንዲሰጡን ጠይቀናል። የአማራ ብሔራዊ ንቅናቄ አብን ቃል አቀባይ አቶ ጣይር መሐመድ እንዲህ ብለዋል። የምርጫ ዝግጅት ላይ ነን። በዚህ መንገድ ተዘግ ተመዝግበን የምርጫ ቦርድ ያወጣቸው መስፈርቶች አሟል ግን የምርጫ ስራ እየሰራ ና ያለ ነው። በሀገር አቀፍ ደረጃ እንዲህ አይነት ወንጀላ ከተለመደው የስም ማጥፋት ወንጀል የተለየ ባይሆንም የአሁኑን ግን በተለየ ሁኔታ እንድና የሚያደርግን መንግስት፣ በዚህ መልኩ ህጋዊ የፖለቲካ ድርጅቶች ሰላማዊ ሰልፍ ለማድረግ ጥያቄ ሲያቀርቡ መቀበል ያልቻለ መንግስት የፖለቲካ ድርጅቶችን ለማስተደብ ሲል የድጋፍ ሰልፍ የሚመስል ህዝባዊ ንቅና እያስነስቶ በዚህ መልኩ ይህንን መስ ራሱ ሀገራችን በምን ያህል ደካማና አቅም በሌላቸው እንዲሁም ደግሞ በጣም ከፍ ያለ ራዕይ ሊያስቡ የሚያችሉ ሰዎች እጅ እንደወደቀች የሚያመላክት ነው። ይህ መታረም አለበት። መንግስትና ገዢው ፓርቲ ኦነግ ሸኔ ብሎ የሚጠራቸውና እነሱ የኦሮሞ ነጻነት ግንባር ጦር ብለው እራሳቸውን የሚጠሩትን ቃል አቀባይ ብልሱማ ጉታ ተከታዩም ብለዋል እኛ ሸኔ አይደለንም። እኛ የኦሮሞ ነጻነት ጦር ነን። የኦሮሞ ነጻነት ጦርን ስም ጠቅሶ የሚተቸንና የሚከሰን ካለ መልስ ለመስጠት ዝግጁ ነን። በአጭሩ እኛ ሸኔ ስላልሆንን በዚህ ጉዳይ ላይ መልስ መስጠት አንችልም ነው ያሉት አቶ ቢልሱማ። የባልደራስ ለእውነተኛ ዲሞክራሲ ፓርቲ የፖለቲካ ዘርፍ ኃላፊ አቶ ጌታ ነህ ባልቻ የተሰነዘረውን ክስ ከኢህአዲግ የተወረሰ አካሄድ እና ለሀገሪቷ ፖለቲካ ሂደት የማይበጅ ነው ብለውታል። መንግስት ስፖንሰር ያደረገው መንግስትን የሚያመሰግኑ ሰዎች አደባባይ ላይ ወጥተው ሲሳደቡ ስናይ መንግስት ለዚህ ነገር ድጋፍ እየሰጠው ነው የሚል ግንዛቤን ያለን አላማው ባልደራስን፣ ሌሎች መንግስት ጭምር ለማሰራራት የሚደረግ እርምጃ ነው። እኛ ደግሞ እንደሚታወቁ ትግል አዲሳችን አደለም። ላለፉት ዘመናት በተለይ ህዋት ኢህአዴግን ስንታገል ኖረናል። ህዋት ኢህአዴግ በተጨማሪ ደግሞ አሁን የመጣውንም ወደ ድርትግና እንዲሁም የምንታገለው ነው። ስለዚህ ለማስፈራራት ፈልጎ መንግስት እያደረገው ከሆነ ባንክና አልፈራ ነው። ዛሬ የምንፈራበት የምንበረከክበት ምንም አግባብ የለም። ብዙ ጊዜ የተቃዋሚ ፓርቲዎች ለድጋፍም ሆነ ለተቃውሞ የሚያደርጉትን መሰል ትዕይንት ህዝብ መንግስት በመከልከል ነው የሚወቀሰው። አንዳንድ አስተያየት ሰጪዎችም መንግሥት ሌሎቹን እየከለከለ ለራሱ መሰል ትዕይንቶችን ማድረግ ምንድን ነው ሲሉም ይጠይቃሉ። ጉዳዩን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግሥት ቃል አቀባይ አቶ ጌታቸው ባልቻን ጠይቀናል። እንግዲህ በሀገራችን ይሄ የሰላማዊ ሰልፍ ጉዳይ የህዝብ ጉዳይ ነው። ይህንን ህዝቡ በራሱ ጠይቆ መልስ የሚያገኝበት ነው ወይ ከትነገከም ስላለ በዛ መልክ የሚፈጽም ነው የሚሆነ ህግና ቤከወሰን የሚሳቀስ እስከሆነ ድረስ የሚከለከልበት ምክንያት የለም። ግን የስንፈኝነት ፍላጎታቸውንና ሀገር የማጠራመስ የማጋጨት ፍላጎታቸውን ለማሳካት የሚደረግ ጥሪ ደግሞ ሰላማዊ ሰልፍ ነው ሊባል አይችልም። ስለዛሬው የኦሮሚያ ከተሞች ሰልፎች ጠቅላይ ሚኒስትር አብይ አህመድ በማኅበራዊ የትስስር ገጻቸው ላይ ምስጋና አቅርበዋል። የዛሬዎቹ ሰልፎች የተደረጉት ለሀገሪቷ አጠቃላይ ምርጫ አራት ወራት ሲቀሩ በመሆኑ እንቅስቃሴውን እንደ ምርጫ ቅስቀሳ የሚወስዱትም አሉ። ብሔራዊ ምርጫ ቦርድ እንዴት ያየዋል? በሚል የቦርዱን ኮሚኒኬሽን አማካሪ ወይዘሮ ሶሊያና ሽመልስንና ሌሎችን ለማግኘት ያደረግነው ጥረት አልተሳካልንም። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዳማ ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 943ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። አስቴር ምስጋናውን ለዝግጅቷ አመሰግናለሁ። አድማጮች ተከታዩ ዝግጅት ወደ ምስራቅ ኢትዮጵያ ይወስደናል። ባሳለፍነው ሳምንት የሶማሌ ክልል ከኢትዮጵያ አጎራባች ሀገሮችና ሌሎችም አካባቢዎች ያሉ አንድ መቶ ሃምሳ ባለ ሀብቶችን ወደ ጅጅጋ ከተማ በመጋበዝ ለመጋበዝ የመዋለ ንዋይ ፍሰት መድረክ አዘጋጅቷል። መድረኩ በኢትዮጵያ ታሪክ በክልል ደረጃ የተዘጋጀ የመጀመሪያ ነውም ተብሎለታል። ክልሉ ከዚህ ቀደም የጸጥታና የመሰረተ ልማት ችግሮች በመኖራቸው የሚገባውን ያህል ሳይለማ ቆይተዋል ያሉት የክልሉ ከፍተኛ አመራር በመድረኩ የተሳተፉትን የልዩ ልዩ ሀገሮች ባለሀብቶችን ፍላጎታቸውን ማሳየታቸውን አመልክተዋል። አዲስ ቸኮል ነው የተከታተለው። በሶማሌ ክልል የመዋሎ ንዋይ ፍሰት ወይም ኢንቨስትመንት ማሳደግን ኢላማው ያደረገ የሁለት ቀን መድረክ በጅጅጋ ከተማ ተካሂዷል። በመድረኩ መክፈቻ ላይ ንግግር ያደረጉት የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ መንግስት በአፍሪካ ቀንድ ቀጠናዊ ትስስርን ለማጠናከር እየሰራ መሆኑን ገልጸው የሶማሌ ክልል ያዘጋጀው የባለ ሀብቶች መድረክም የምስራቅ አፍሪካ ባለ ሀብቶች በሶማሌ ክልል ያለውን እምቅ የኢንቨስትመንት አቅም ተገንዝበው መዋለኒዋቸው እንዲያፈሱ የሚጋብዝ መሆኑን በመድረኩ መክፈቻ ላይ ተናግረዋል። ይሄ የኢንቨስትመንት ፎረም በሶማሌ ክልል ሲካሄድ የመጀመሪያው ነው። የመጨረሻው ስም ተመሳሳይ መልኩ ይሄኛው የኢንቨስትመንት ፎረም ፎከስ ያደረገው በዋናነት የሪጅናል ግሽን ታሳቢ ማድረግ ከፍተኛ ሀብት ያላቸው ብዙ በሶማሊያ እንዲሁም ከኬንያ ድረስ ያሉ ባለሀብቶች መጥተው ክልላችን እንዲያዩ ነው። አቶ ሙስጠፌ ተመሳሳይ መድረኮች ለሀገር ውስጥ ባለሀብቶችም እንደሚዘጋጁ ገልጸዋል። ይህም መሰል መድረክ በክልል ደረጃ ሲዘጋጅ በኢትዮጵያ የመጀመሪያ መሆኑን የገለጹት ደግሞ የፌዴራል ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ተመስገን ጥላሁን ናቸው። ይህ አይነት የኢንቨስትመንት ፎረም በሀገር ደረጃም የመጀመሪያው አይነት ነው ብሎ መውሰድ ይቻላል። ምክንያቱም በክልል ደረጃ የተዘጋጀ የአካባቢውን ሀገሮች ያሳተፈ፣ ከአካባቢ ሀገሮች የመጡ ባለሀብቶች የተገኙበት ፎረም ተካሂዶ አይታወቅምና፣ ይሄ ኢኒሽቲቭ አዲስ ነው፣ እጅግም ደግሞ ጠቃሚ ነው። በአካባቢ ያሉ ሀገሮች በአፍሪካ ደረጃ እያሰብ ነው ያለውን ኢንቴግሬሽን በቀጠናው ደረጃ ለመጀመር እንደ ፋና ወጊ አርገን ልናስበው እንችላለን። ከኬንያ፣ ከሶማሊያ፣ ከጅቡቲ የመጡ ኢንቨስተሮች ናቸው እንግዲህ በዚህ ጉባኤ ላይ እየተገኙ ያሉት። እነዚህ ኢንቨስተሮች በተለየ ደግሞ ቅርብ ከሆነውና በባህልም ከሚመሳሰለው የሶማሌ ክልል ጋር በቅንጅት የሚሰሩ ባለሀብቶችን ለመፍጠር እጅግ ጥሩ አጋጣሚ የሚፈጥር ነው። አቶ ተመስገን አክለውም ባለሀብቶቹ ይዘው የሚመጧቸው የስራ ሀሳቦች ከስራ ድል ፈጠራና የኢኮኖሚ አስተዋጽኦቸው ባሻገር ለሀገራችን ባለሀብቶች ጠቃሚ ተሞክሮ የሚወስዱበት ለማስገባትና በሽርክና ለመስራትም እድል የሚፈጥርላቸው ነው ብለዋል። በመድረኩ የተሳተፉ ባለሀብቶች አብዛኞቹ ከምስራቅ አፍሪካ ሲሆኑ ከቱርክና ደቡብ አፍሪካ የተገኙ መኖራቸውንም የሶማሌ ክልል ኢንቨስትመንትና ዲያስፖራ ቢሮ ኃላፊ አቶ አብዱሰላም ዩስፍ ለቪኦኤ ገልጸዋል። አብዛኛው ባለሀብት ከሩቅ አገር አይደለም። ሀገራችን ከአዲስ አበባ ከአዳማ፣ ከሐረር ጎረቤት ሀገር ደግሞ ከኬንያ፣ ከጅቡቲ፣ ከሶማሊያ ከተለያዩ ክልሎች ከሶማሊያ የመጡ ከሶማሊላንድ፣ ከቡንዲላንድ ከሁሉም ነው ከገረዌ። ስለዚህ በቁጥሩ ወደ መቶ ሀምሳ ካምፓኒ ወይ ባለሀብቶች ናቸው የመጡት። በጣም ደስ ብሏቸዋል። ቆይታቸው ጥሩ ነበር። የሶማሌ ክልል እምቅ ኢንቨስትመንት እድሎች ቢኖሩትም በነበረበት የጸጥታና የመሰረተ ልማት ችግር በቂ ኢንቨስትመንት አልነበረውም ያሉት የቢሮ ኃላፊው በየሀገሩ ያሉ ውጤታማ ባለሀብቶችን ለመለየትና ለመጋበዝ ከአራት ወር በላይ እንደፈጀባቸው ተናግረዋል። ምን ይመስላል ምን ሪሶርስ አለው እንዴት ነው ካምፓኒዎች ዩኒቨርስቲ ማድረግ የሚችሉት ምን ምንድን ነው የሚጠበቅባቸው እንደ መንግስት ኢትዮጵያ ሀገራችን ለኢንቨስትመንት የአመቻችነው ኢንሴንቲቶች ምንድን ናቸው ሞከርን ብዙ እንድናስረዳቸው ምክንያቱም ከአሁን በፊት ሶማሌ ክልል በጸጥታ ችግር ምክንያት ሰዎች መዋለ ንዋያቸውን ሀብታቸውን ሶማሌ ክልል እንዲያፈሱ ፈቃደኞች አልነበሩም ሶማሌ ክልል

የጎረቤት ሶማሊያ ክፍል ከሆነችው ፑንትላንድ የመጡት መሐመድ አይዲድ የተባሉ ባለሀብት የሶማሌ ክልል ለኢንቨስትመንት ምቹ ነው ይላሉ። ሶማሌ ክልል ለኢንቨስትመንት ምቹ ነው፣ ምክንያቱም የኢትዮጵያ በር ላይ ነው ያለው። ኢትዮጵያ 100 ሚሊዮን ሕዝብ ያላት ሀገር ስለሆነች ተጠቃሚው ብዙ ነው። በክልሉ ብዙ የአገልግሎት ዘርፎች ለባለሀብቱ ክፍት ናቸው፣ እነሱ ላይ ኢንቨስት ማድረግ ይቻላል ነው ያሉት። ከሶማሌላንድ የመጡት የኦማራስ መጪና ላኪ ተወካይ መሀመድ አሊ የተባሉ ባለሀብትም ተመሳሳይ ሀሳብ ያላቸው ንኩ ደጋ በላረ ወይ አንሳ ወርከኖ ዲህን ሶማሌ ክልል እንዳየ ነው። በቀረበ ጥናት መሰረትም ያልተነካ እድል ያለው ክልል ነው። በሆቴሎች፣ በኢንዱስትሪ፣ በአገልግሎት በሁሉም ምቹ ክልል ነው። ክልሉ ሰላም ነው። ከፖለቲካ ሆነ ከኢኮኖሚ አንጻር የተረጋጋ ነው። የተፈጥሮ ሀብትም ያለው ክልል ነው። በማንኛውም ዘርፍ ኢንቨስት ለማድረግ ሀብት ብቻን የሚያስፈልገው የኦማር ድርጅት ኢንቨስት ለማድረግ ከፍተኛ ፍላጎት አለው ብለዋል። ባለ ሀብቶቹ በተጠባባቂ ርዕሰ መስተዳደር ሞስጠፌ ማመድ የራት ግብዣ የተደረገላቸው ሲሆን፣ ከሁለት ቀናት የጅጅጋ ቆይታ በኋላ ወደ የዘውን ከተሞች በመንቀሳቀስ ተጨማሪ ኢንቨስትመንት አማራጮችን እንደተመለከቱ ያገኘ ነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ እና የቡድን ሰባት የውጭ ጉዳይ ሚኒስትሮች የሩሲያው ተቃዋሚ መሪ አሌክሰይ ናቫልኒን መታሰር አውግዘዋል። አሜሪካ ከካናዳ፣ ከፈረንሳይ፣ ከጀርመን፣ ከኢጣሊያ፣ ከጃፓንና ከብሪታንያ የውጭ ጉዳይ ሚኒስትሮች ጋር በመተባበር የእውቁ ተቃዋሚ መሪ እስራትን ያወገዙት የፖለቲካ ዓላማ አለው በማለት መሆኑን የዕለቱ ርዕስ አንቀጽ ገልጿል። አሌክሴይ ናቫልኒ የታሰሩት ከጀርመን ወደ ሩሲያ እንደተመለሱ ሲሆን የቡድን ሰባት የውጭ ጉዳይ ሚኒስትሮች አሁኑኑ ካለምንም ቅድመ ሁኔታ እንዲፈቱ ጥሪ አድርገዋል። ሚኒስትሮቹ ባወጡት መግለጫ በብዙ ሺ የሚቆጠሩ ሰላማዊ ሰልፈኞችና ጋዜጠኞች መታሰራቸውም በጽኑ እንዳሳስባቸው ገልጸው ሩሲያ ብሔራዊና ዓለም አቀፍ ግዴታዋን በማክበር እንደ አውሮፓ አቆጣጠር ባለፈው ጥር 23 የሰላማዊ መሰባሰብ መብታቸውን በመጠቀማቸው የታሰሩት እንድትፈታ ጥሪ ማድረጋቸውን ርዕሰ አንቀጹ ጠቁሟል። ፖሊሶች የመናገር መብታቸውን በተገበሩ ሰዎች ላይ ኃይል መጠቀማቸው ተቀባይነት የለውም። ይህ ድርጊት ለተቃዋሚዎች፣ ለሲቪሉ ማህበረሰብ፣ ለሰብአዊ መብት ተሟጋቾችና ሩሲያ ያሉት ነፃ ድምፆች ምህዳሩ የጠበበ መሆኑን ያሳያል ሲል የቡድን ሰባት መግለጫ ማስገንዘቡን ርዕሰ አንቀጹ አውስቷል። አሌክሴይ ናቫልኒ ባለፈው ነሐሴ ወር የኖቪቾክ ግሩፕ በተባለው የነርቬ ኤጀንት ዝርያ ተመርዘው ግድያ ተሞክሮባቸው እንደነበር፣ ኖቪቾክ ግሩፕ የተባለው በሶቪየት ሕብረት አገዛዝ ወቅት የተሰራ የኬሚካል መሳሪያ መሆኑን ርዕሰ አንቀጹ ጠቁሟል። የቡድን ሰባት ሚኒስትሮች ታዲያ ማንኛውንም አይነት ኬሚካል መሳሪያ መጠቀም ዓለም አቀፍ ደንብን የሚጻረር በመሆኑ ተቀባይነት የለውም ማለታቸውንና የሩሲያ ባለሥልጣኖች በጉዳዩ ላይ ምርመራ እንዲያካሄዱ ሩሲያ በኬሚካል መሳሪያ አጠቃቀም ውል ላይ ያላትን ግዴታ መሰረት በማድረግ ተአማኒ ማብራሪያ እንድትሰጥ እንጠይቃለን ማለታቸውን ርዕሰ አንቀጹ ገልጿል። በተቃዋሚ ፖለቲከኛ ላይ ኬሚካል መሳሪያ መጠቀም በዛም ላይ የናቫልኒን መታሰር ሩሲያ ውስጥ ዲሞክራሲን፣ ነፃ ድምፆችንና የፖለቲካ ብዝሃነትን በበለጠ የማሰናከል ተግባርን ያባብሳል። ሩሲያ የሲቪል እና የፖለቲካ መብቶችን አስመልክቶ በዓለም አቀፍ ስምምነት መሰረት ያላትን ግዴታ እንድትፈጽም በግዛቷ ያሉትን ሰዎች ሁሉ የመናገር ነፃነትን ላካተቱ መብቶች ዋስትና እንድትሰጥ ቡድን ሰባት አሳስቧል። ዩናይትድ ስቴትስ እና የቡድን ሰባት አጋሮቿ የኬሚካል መሳሪያ ውልን ለማክበር ቁርጠኞች ናቸው። ሩሲያ ውስጥ ዲሞክራሲና የህግ ተገዥነት እንዲኖር ሰብአዊ መብት እንዲከበር ለመደገፍ ለሩሲያው ሲቪል ማህበረሰብ ያላቸውን ድጋፍ ለማጠናከርም ቁርጠኞች ናቸው ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳብ ፕሮግራም እዚህ ላይ ያበቃ አስተናጋጃቸው አሉ አከበደ። ከአቀናባሪያችን ንጉሱ ታምሬ፣ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገረቡ ከምሽ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በኔ በኩል ሰላም፣ ደህን አደሩ።